መልካም በርዕሱ ላይ የሚመስላችሁን ሀሳቦች ወርውራችኋል። የተነሳው ጭብጥ ራሱን ችሎ መስተናገድ የሚችል ሰፊ ውይይትም የሚጠይቅ ነው። በሀገር ውስጥ አሁን የሚታየውን ሁኔታ በአንጻሩ በውጭ የሚኖረውም ኢትዮጵያዊ በስሜት የተጋራው የሚመስል ቀደም ብሎ የገለጻችሁት ይልቁንም ሆድና ጀርባ የነበረ ሁለት ወገን አንድ መድረክ ላይ በአጭር ጊዜ ውስጥ በአጭር ጊዜ ውስጥ በማራቶን ሩጫ ሶስት ከተሞችን በጎበኙበት አንዱ ሌላውን የሚያወድስበት አይነት አቀራረብ በስፋት ተመልክተናል። ይሁንና በአንጻሩ ቅሬታዎችንም የቀሰቀሱ ጉዳዮች የታዝበናልና ጎላ ብሎ ይታዩትን እንመልከት። ሼክስፒር፣ በመጀመሪያው ምላሽህ ለምን ሶስት ከተሞች ስትል ትጠይቃለህ ጠቅላይ ሚኒስትሩ ይበልጡንም ለሐሳባቸው የተገዛን መልካም ስሜቱን የተጋራን ባለንበት፣ በእርሳቸውም በእኛም በኩል ወጪና ድካምን ከማብዛት የተሻለ ምናልባትም በአንድ ከተማ በዋሽንግተን ብቻ ባሉበት ሐሳባቸውን ባገኘን ነበር። የሚል መከራከሪያ ካቀረብክ በኋላ የታለመለትን ግብ አልመታ ይሆናል የሚል ጥያቄ አንስተህ ነበር። አስከትለህ ባወጣኸው ሌላ ጽሑፍ ግን የሚነሶታውን የራት ግብዣ ከተመለከትኩ በኋላ በዛ መድረክ ላይ የታዘብኩት ጉዳይ አርክቶኛል ያልከበትን አስከትልሃል። የሚነሶታው መድረክ አወዛጋቢ ነገሮችም የታዩበት ነበርና እንዴት ልትታረቅ ቻልክ ሼክስፒር? በጣም ጥሩ። በነገራችን ላይ ሌላም አማራጭ ሰጥቼ ነበር በዛው ጽሁፌ ላይ። ምንድን ያልኩት ምናልባት ጠቅላይ ሚኒስትሩ ሁላችንም፣ እንዲያውም ሀገር ቤት ጋብዘውን ኢትዮጵያ ውስጥ የዳያስፖራ ቀን፣ የዳያስፖራ ሳምንት ብለው ቢያደርጉ ኖሮ እሱም እንደ አንድ አማራጭ መታየት ነበረበት። ኢትዮጵያ ውስጥ ባሉት አሁን ሌሎች አስቸኳይና አንገብጋቢ ችግሮች፣ እሳቸው ሶስት ከተማ መምጣቱ ተገቢ አይደለም ብዬ አስቤ ነበር። የሚያሰብኩት ምንድነው ምንድ ነው ዋሽንግተን ዲሲ የተናገሩት ምን ያህል ልዩነት ይኖረዋል? ሎስ አንጀለስ ሄደው ከሚናገሩት ሎስ አንጀለስ ተናግረው ደግሞ ሚኒሶታ ከሚደግሙት የሚኒሶታ የቀኑ ታርጌት ሴንተር የተደረገው ይሄ ትልቅ ብዙ ሰው የመጣበት ችግር እንደነበረው አይሶሌትድ እንበለው አንዳንድ ችግሮች እንደነበረው የተናጠል ያው የተናጠል ትንንሽ ችግሮች እንደነበሩት ትዝ ይለኛል። ነገር ግን ማየት ያለብን በትልቁ ካየነው ያ ሁሉ ህዝብ ተሰብስቦ ሁለት ባንዲራዎች በአንድ መድረክ ላይ ብዙ ጊዜ የማይታዩ ወይም ምናልባት በቅርብ ጊዜ ካልሆነ ታይተው የማይታወቁ ሁለት ባንዲራዎች አንድ ላይ እየተውለበለቡ የሁለቱም ደጋፊዎች የሚፈልጉትን ባንዲራ ይዘው እየጨፈሩ ያደረጉበት ሁኔታ አለ። እንዳልኩት አንዳንድ ችግሮች ነበሩ በዛ በኩል። እኔ ግን የምለው እራቱ ላይ የተደረጉት ጥያቄዎች ለምሳሌ የዋሽንግተን ዲሲን ጥያቄ ስናየው እና የሎስ አንጀለሱን ጥያቄ ስናየው፣ እና ሚኒሶታ የእራቱን ነው የምለው እኔ የእራቱን ካየሁት በኋላ ተገቢ ጥያቄዎች፣ ጠንከር ያሉ ጥያቄዎች፣ በዛ ላይ ደግሞ የጠቅላይ ሚኒስትሩም ደግሞ መልሶች በጣም ግልጽ፣ ከልባቸው የሆነ መልሶች ሲሰጡ ሳይ፣ በአንዳንድ ጠንከር ባሉ ጉዳዮችም ላይ መልሳቸውን ሳይ፣ ምናልባት ይሄ ጉብኝት ተሳክቷል የሚል ላይ ደረስኩኝ። እና ሀሳቤን ቀይሬ በእራቱ ላይ ያየሁትን አመላለሳቸውንም ጥያቄዎቻቸውንም ሳይ ምናልባት ይህንን እድል አናገኝም ነበር ሚኒሶታ ቢያስቀሩ ኖሮ ከሚል እንደምታ ነው እንግዲህ እዛ ላይ የደረስኩት። መልካም። የቀደመ ሀሳብህንም በከፊልም ቢሆን እንድለውጥ አስገድዶኛል ያልከውን ጨምረህ ነው የገለጽክልን። ሼክስፒር ቴዎድሮስ፣ ጥያቄዎችህ ናቸው። አብይ ትኩረትህ ይሁንና የተገኘበትን የዋሽንግተን ዲሲውን ብቻ ሳይሆን ሎስ አንጀለሱንና የሚኖሶታውንም መድረኮች ያከታትልሃል ብዬ ገምታለሁ። ቀደም ባለ ጠቅላላ ስሜት እሳቸው የሚያቀዱትን ተስፋ ያደርጉትን አሳክተዋል ብለ ነበር በእኛስ በኩል የሚል ጥያቄ መሰል ያላለቀ ሀሳብ አንስተሃል ና በህብረተሰቡ ዘንድ ምን አገኘ? ምን አተረፈ? ምን ታዘብ? ከአንተስ እንደምን ገመገምከው? አመሰግናለሁ። ይሄ እየተካሄደ ያለው የመግባባት ፍላጎት የመቀራረብ ተጠራርቦ የመነጋገር የመደማመጥ ፍላጎት ልዩነትን ለማጥፋት አይደለም፣ ልዩነትን ለማስተዳደር ነው እንጂ ብዙዎቻችን፣ የፖለቲካ ርዕታችን የተለያየ ኢትዮጵያ ብለን የምናስበውም ራሱ ስዕሉ የተለያየ፣ የጋራ መነጋገሪያ መግባቢያ መከራከሪያ ስፍራ እንዳይኖረን የተደረግን ስለነበረን እና በእነዚህም ልዩነቶች ደግሞ ፈጽሞ ሊጠፉ የማይችሉ ሊጠፉ የማይገቡ ስለሆነ ልዩነትን የማስተዳደሪያ አዲስ ስልት ለመፍጠር ነው እየሞከርን ያለ ነው። እና እዛም ላይ እኔ ጥያቄዎችንም ሳቀርብ የኦሮሚያ ልዩ ጥቅም በአዲስ አበባና የህገ መንግስት እውቅና በህገ መንግስት እንደ ዜጋ የመታወቅ ጉዳይንም ጭምር የማነሳበት ምክንያት እነዚህ ነገሮች ሄዶ ሄዶ የፖለቲካ ክርክርና ውይይት ግንባር እንደሚሆኑ ስለማወቅ ነው እና እነዛን ነገሮች ለመነጋገሪያ ምህዳር ለመፍጠር የሚያስችል ነገር ነው ለመፍጠር የሞከሩት ጠቅላይ ሚኒስትሩ። እና እሳቸው በጣም ጥሩ ስኬት አግኝተዋል እንድል የሚያደርገኝ ምንድን ነው? በእሳቸው በኩል መስጠት ያለባቸውን እድል ሰጥተውናል። ካልተጠቀምንበት ያልተጠቀምንበት እኛ ነን። ምክንያቱም አሁን የዋሽንግተን ዲሲውን ጉባኤ ብትመለከት ለፖለቲካ ፓርቲዎች፣ ለምሁራን በአጠቃላይ ከህዝቡ ጋር የሚገናኙበት መድረክ እና ከማህበረሰቡ የተለያዩ ክፍሎች ጋር ግንኙነት ለማድረግ የሚያስችል መድረክ ፈጥረዋል። ይሄ ደግሞ የሚያሳየን የፖለቲካ ፓርቲዎችን ስጋት እና ብዥታ፣ የምሁራንን ግብዓት፣ የህዝቡን ድጋፍና አብ ለውጡን የመጠበቅ ነገር፣ የተለያዩ ማህበረሰብ ክፍሎችን ጥያቄዎች ለማስተናገድ የነበራቸውን ፈቃደኝነት ነው ምናየው። ነገር ግን እኛ በእድሉ ልክ የተዘጋጀን አይመስለኝም። በነገራችን ላይ እንደ እኔ እምነት ዲሲም፣ ሎስ አንጀለስም፣ ምንሶታ መሄዳቸው እጅግ ትክክለኛ ውስጥ ነበር አሁንም ነው ብዬ ነው የማስበው። በኢትዮጵያ ውስጥ እንግዲህ እንዳሰፋፈራችን እንደ እይታችን የማህበረሰቡ አይነት ዝንባሌና አዝማሚያ የተለያየ ስለሆነ ወደ የሄዱበት ቦታ ሄደው እነዛን ማህበረሰብ ማነጋገራቸው እጅግ ትክክለኛ ውሳኔ ነው። ከመጀመሪያው ግን ምሁራን በደንብ ተዘጋጅተው ለጠቅላይ ሚኒስትሩ ሊቀርቡ የሚገባቸውን የምር የሆኑ ጥያቄዎች የሀገሪቱን ሁኔታ የሚያሳዩ የፖሊሲ ጥያቄዎች፣ የህግ ጥያቄዎች፣ የስነ መንግስት ጉዳዮች ላይ የሚያጠነጥሉ ጥያቄዎች በቅር የቀረበላቸው አይመስለኝም። በተለይ በዲሲ እና በሎስ አንጀለሱ ስብሰባ ላይ ልል እሱ ላይ ከዚህ በኋላ ትምህርት ተወስዶ አንድ መሪ ወይም የመንግስት ባለስልጣን ከኢትዮጵያውያን ጋር ሊነጋገር ሲመጣ በትክክል ሀገሪቱን የሚመለከቱ ስር ተከል የሆኑት ጥያቄዎች ተመርጠው የሚቀርቡበትን መንገድ ማሰብ ያለብን ይመስለኛል። ሁለተኛ ደግሞ እኔ አሁን የምናገረው ዋና ጉዳይ ነው ብዬ ማስበው ኢትዮጵያኒስት የሆነው አካል ነው። ራሱን አደራጅቶ የሚያነጋግሩት የሚደራደሩት አካል ሆኖ ስለመቅረብ ማሰብ አለብን። ከዚህ ጉባኤ ነው የተገነዘብኩት ኢትዮጵያዊ ብሔረተኛው ምን ያህል በአደረጃጀት ረገድ የተዳከመ እንደሆነ ራሱን የሚገልጽባቸውን እና የሚደመጥባቸውን መዋቅሮች በቅጥ እንዳልሰራ ነው የተረዳሁት፣ እና ይሄ እንደ ማንቂያ ደውል ሆኖ ከዚህ በኋላ በሚካሄዱ ፖለቲካዊ ተዋሶዎችም ሆነ እንቅስቃሴዎች ውስጥ እንዳልኩት የሚደራደሩትና የሚያነጋግሩት የተደራጀ ኃይል ሆኖ ስለመምጣት በጥብቅ ማሰብ አለበት። መልካም። ቴዎድሮስ ልዩነትን ማጥፋት ሳይሆን ልዩነትን ማስተዳደር ብልሃል ብዙዎችን የሚያግባባ ይመስለኛል። መደመርን ከመጨፍለቅና የራስ የሆነን ማንነት ከማጣት ጋር ላነጻጸሩ በእርሳቸውም በኩል በሌሎችም ያን ሀሳብ በሚያቀነቅኑ ዘንድ እየሰማን ነው። ነገር ግን አንድ ያነሳኸው ነጥብ ላይ እንደው በአጭሩ በግማሽ ደቂቃዎች መልስ መስጠት ከቻልክ፣ የሚያነጋግሩት የሚያደራድሩት የተደራጀ አካል ሆኖ መገኘት ወይም መጠበቅ ያልከው ምናልባትም ብዙዎችን የሚያስማማ ቁልፍም ጉዳይ ይመስለኛል ነገር ግን ያላለመሆኑ ከሰዎች ድካም ይልቅ በቂ ምክንያት አለና ከዚህ ቀደም ለረጅም ዓመታት የፖሊሲ ሀሳቦችን ሳይቀር ለመንደፍ በሚያስችል ሁኔታ ውስጥ ያልነበረ ማህበረሰብ ድንገት በተገኘው እድል ያለቀለ ዝግጅት ይዞ የሚመጣበት ሁኔታም አልነበረምና ያ ከግምት አይገባም ወይ? ምሁራዊ አስተያየቶቻቸው፣ የፖሊሲ ሀሳቦችን ማቀበሉ በሀገራቸው ሁኔታ ውስጥ የንቃ ተሳትፎ ለማድረግ አቅም ያላቸው ብዙዎች እንዳሉ እኔም አንተም እናውቃለንና በስራችን ልክ ነው። በነገራችን ላይ ባለፉት ሀያ ሰባት ዓመታት እንደው ለተውኔት ተብሎ እንኳን ይለቀቅ የነበረው የፖለቲካ ምህዳር ኢትዮጵያዊ ብሔረተኛው እንዳይደርሰው ሆን ተብሎ ተሰርቷል። ይሄ ደግሞ የተደረገው የፖለቲካ ፓርቲዎች እንዳይሰሩ በማድረግ መገናኛ ብዙሀን ያንን ሀሳብ እንዳያቀነቅኑ በማድረግ ብቻ አይደለም። ውይይት እንዳይኖር፣ ማህበረሰቡ እነዚህን ሀሳቦት የሚያንሸራሽርበት ቦይ እንዳይኖር፣ የጋራ ጀግና እንዳይኖረው፣ ትርክት እንዳይሰራ የሬሳ ዓለም ጥራት እንዳይኖረው፣ የሲቪክ ተቋማት እንዳይኖሩት፣ የመብት ተሟጋጅ እንዳይኖሩት ተደርጎ አሳቢዎቹ ብቻ ሳይሆን ሀሳቡ ጭምር እንዲጠፋ ነው ስራ ሲሰራ የነበረው። እና እሱን ጫና በደንብ እንገነዘባለሁ። ነገር ግን በአንጻራዊ ሁኔታ ከዛ ጫና ርቀው የሚገኙ በተለያየ አንጻራዊ ነጻነት ባለባቸው አገራት ውስጥ የሚኖሩ ኢትዮጵያውያን፣ ኢትዮጵያውያት ግን ይሄንን ተቋም ሰርተው የመጠበቅ ኃላፊነት የነበረባቸው ይመስለኛል። አለመሆኑ አሁን ወደዛ ተመልሰን የምንቆዝምበት ጊዜ አይደለም። ጥሩ እድል ተገኝቷል። ኢትዮጵያዊነት በጠቅላይ ሚኒስትሩ ከፍ ተደርጎ ተነስቷል። ወደ ህግና ወደ መዋቅር እንዲተረጎም እንፈልጋለን። በእርግጥ ግን ስለዚህ ይሄንን እንደ ትልቅ ድል ወስዶ አሁን ቲንክ ታንክ ቡድኖችን በመፍጠር እንደው ዝም ብሎ በቤተሰብ ዘመድ አዝማድ የሚመሰረት ፖለቲካ ፓርቲ ሳይሆን የምር በሚሊዮኖች የሚቆጠሩ ደጋፊዎች ያሉት ፓርቲ በመመስረት የመንግስታዊ ያልሆኑ ድርጅቶች ኢትዮጵያዊነትን በተመለከተ የሚያስተምሩ፣ የሚሰብኩ፣ የሚናገሩ ተቋማት በመፍጠር እና በሌሎች ብዙ መንገዶች መገናኛ ብዙኃንን በመመስረት ይህንን ሀሳብ የሚያስተጋቡ መገናኛ ብዙኃንን በመመስረት ሚሊዮኖችን በዙሪያው የማሰባሰብ ስራ መስራት ይኖርበታል። እንደ ማንቂያ ደወል የሚያልኩት ለዚህ ነው። ከዚህ በኋላ ቢያንስ ምህዳሩን እኩል እና አንዳንዴም ከየሚበልጠውን የምህዳሩን ስፍራ መውሰድ የምንችልበት ሁኔታ አለ ብዬ አምናለሁ። እንደ ኢትዮጵያዊ መልካም በትኩስ የተቃውሞ ስሜት ተጠምዶ ለቆየው ማህበረሰብ የመብት ረገጣዎች ተፈጸሙ ሲባሉ ሼክስፒር የሕግም የመብትም ጠያቂነት ፍቃድህን ይዘህ ከሚሰለፉት ውስጥ ለረጅም ጊዜም ከተሰለፉት ውስጥ ነህና እሱም የራሱ በቂ ስፍራ ሊሰጠው የሚገባ አግባብም የነበረ መሆኑን ተስማምተን፣ አሁን ግን ቴዎድሮስ በሚያነሳው የሀሳብ አፍላቂዎች ስብስብ የሚፈጠሩበት በእርግጥም ሕዝብን የሚጠቅሙ አገርን ወደተሻለ ሁኔታ የሚያራምዱ መሰረታዊ ጉዳዮች ላይ ትኩረት ማድረግ የሚያስችሉ ሁኔታዎች ለመፈጠር ተስፋታ ያለ ሆይ ለመሆኑስ ምን መደረግ አለበት? ቴዎድሮስ ካነሳው ሀሳብ ብትለጥቅና ውይይታችን ምንች አው ጥሩ ከቴዎድሮስ ጋር የምንስማማው እነዚህ ጥሩ ጥሩ ጥያቄዎች፣ ፖሊሲም በተመለከተ ትልቅ ጥያቄዎች ጠቅላይ ሚኒስትር መጠየቅ ያለባቸውን ጥያቄዎች ከሚኒሶታው ራት በስተቀር በአብዛኛው ላይ አላየሁም። ለዛም ደግሞ ያለው ኤክስፕላኔሽን እንግዲህ እኔ እንደሚመስለኝ ከሆነ ሰርገኛ መጣ በርበሬ ቀንጥሱ የሆነ ይመስለኛል። የጠቅላይ ሚኒስትሩ ጉብኝት በሶስት ሳምንት ውስጥ ነው ፕላን የተደረገው። ብዙ ጊዜ እንደዚህ አይነት የመሪዎች የሚገኙበት ቦታዎች ስድስት ወር አንዳንዴም እንዲያውም ከዛም ያለፈ ጊዜ ተሰጥቶት ምክንያቱም በጣም ጠቃሚና ትልቅ ነገር ስለሆነ ማለት ነው የሚደረግ ነው። ይሄኛው ግን በጣም በአጭር ጊዜ ነው የተደረገው። ለጥያቄው የተመረጡትም ቡድኖችም ይሁን፣ ፓርቲዎችም ይሁኑ፣ ግለሰቦችም ይሁኑ ያንን እድል አልተጠቀሙበትም። ውጭ ያለውንም ኢትዮጵያዊ የሚወክል አይነት ጥያቄዎች አልተነሱም። ብዙ ጊዜ ተደጋጋሚ ነበሩ። ለምሳሌ ይሄ የጥምር ዜግነት ጥያቄ ዲሲም ተጠይቆ ሎስ አንጀለስም ተጠይቆ እንደገና ደግሞ እዛም ሚኒሶታም ተደጋጋሚ ጥያቄዎች ነበሩና ያ እድል ያመለጠ ይመስለኛል። ለሌላ ጊዜ መደረግ ያለበት እንደሚመስለኝ በቂ ዝግጅት ተደርጎ በደንብ ተደራጅቶ በዚህ አይነት ደግሞ ለዚህ ብቃት ያላቸው በዚህ ጉዳይ ላይ ጥሩ አድርገው ይህንን ማህበረሰብ ኢትዮጵያዊንና ትውልድ ኢትዮጵያዊን ለመወከል የሚችሉ ቡድኖች፣ ግለሰቦች የተወጣጣ ቢሆን ጥሩ ይሆናል ብዬ አስባለሁ። ይሄ ነገር ተስፋ ይሰጣል ወይ ለወደፊቱ ለሚለው እንዳልኩት ቅድም በጣም ትልቅ ተስፋ ይሰጣል። አንድ ወደ መሆን እያመራን ይመስለኛል። ሌላው ቢቀር የነበረውን ቅራኔ ትንሽም ቢሆን ለዘብ ያደረገው ይመስለኛል በዳያስፖራው መካከል፣ እና በዛ በኩል ትልቅ እርምጃ ነው። ጠቅላይ ሚኒስትሩም ደግሞ ይሄንን ስላደረጉ እውነቱን ለመናገር በጣም መመስገን ይኖርባቸዋል። እኔ እንዲያውም ስል ነበር እንግዲህ ከአሁን ወዲያ ሰልፍ ላንሄድ ነው፣ ከአሁን ወዲያ ስብሰባ ማድረግ ሊቀርብን ነው፣ ገንዘብ ማዋጣትም ብዙ ነገሮች ጊዜ የሚወስዱ ብዙ ጉዳዮች የሚጠይቁትን ነገሮች እንግዲህ ወደ ኋላ እንላለን ወይስ ደግሞ ሌላ አጀንዳ ይዘን መንግስትን መቃወም ብቻ ሳይሆን መንግስትን ቻሌንጅ ማድረጋችንን እንቀጥላለን ወይ የሚለው ጥያቄ ነው፣ በውስጤ ያለው። መልካም የመጨረሻ ነጥብ እንደው እኔ ጨምር ፈልጌ ነው አሉላ። በጣም ባጭር በጣም ባጭሩ ማነሳው ምንድን ነው፣ እኔ ከዚህ በኋላ ሰልፍ ላንሄድ ነው ወይ የሚለውን ትንሽ በስጋት ስለማየው ነው። አጀንዳዎቹ ገና ተነጋግረንበት አላለቀም። ገና መነጋገር አልጀመርንም፣ ቁልፍ በሆኑት ጉዳዮች ላይ አልጀመርንም። ከዚህም በኋላ አገራችንን በጥሩ መሰረት ላይ ቢያንስ በጨዋታዎቹ ህጎች ላይ እስኪስማማ ማድረስ ጊዜ መስጠት እንዳለብን ይሰማኛል። ይሄ ማለት ግን ጥያቄዎች ከመጠየቅ ሲያስፈልግ ተቃውሞ ከማድረግ ጽሁፍ ከመጽሐፍ እና ልዩነትን ከማንጸባረቅ ለአንድ ሰከንድ መቆጠብ አለብን ብዬ አላምንም። ለምን መነጋገር አይደለም፣ አገር የሚያፈርሰው አፈና ነው። አገር የሚያፈርሰው መነጋገር፣ በጨዋነትና በሰላማዊ መንገድ ልንነጋገር እስከፈቀደን ድረስ የትኛውንም ልዩነታችንን ወደ ጠረጴዛው እና ወደ ማይክሮፎን፣ ወደ ካሜራም ለማምጣት መሸማቀቅ የለብንም። አሁንም ትክክል ነው። ጊዜው ለማ፣ መልካም ትክክል ነው። ቴዲ ያለውን እስማማበታለሁ ግን ጥያቄ መጠየቅ ስላለብን ብቻ እንደ ግዴታ አድርገን መጠየቅ የለብንም። መቃወም ስላለብን ብቻ የግዴታ መቃወም የለብንም። አንዳንድ ጊዜም ሌላም አማራጭ አለ። ያለ መቃወምም መቀበልም ጉዳዮች አሉ ግን ጠቅላላ ሀሳብ ውስጥ ማመማመበታለሁ መልካም መቋጨት ስላለብን ነው። ልንፈትን ልንጠይቅ ይገባል የሚለውን በአንተም መልስ ውስጥ በቀደመ መልስ ውስጥ ሰምቼ ያለው መሰብሰብ ገንዘብ ማዋጣት ያልከው ሌላ አጀንዳ የሰጡ ይመስለኛል። ጠቅላይ ሚኒስትሩ ጨርሶ እንድታቆሙም የጠየቁ አይመስለኝም። ለሁሉም መጠየቃችን እንቀጥላለን። እኛም በበኩላችን ለአመታት የዘለቀው የበረታ ልዩነት ያላቸው የቤተ እምነት መሪዎችን ያቀራረበ ብቻ ሳይሆን እንደ ኦርቶዶክስ ቤተ ክርስቲያን አካባቢ ባለ መሰረታዊ የሚባል የፖለቲካ ድርጅቶች ውስጥ የሚታይ የሚመስል ልዩነት ሁሉ የተቀየረበትን ሁኔታ ጨምሮ ገና የሚሰሩትን ያነሳቸኋቸው ነጥቦችም እንመለከታለን። ቴዎድሮስ ጸጋዬ፣ ሼክስፒር ፈይሳ ለጊዜያቸው አመሰግናለሁ። ውይይቱ ይቀጥላል። እግዜር ይስጥልኝ። አመሰግናለን። እኛም እናመሰግናለን። በጣም